ትንቢተ ሶፎንያስ ምዕራፍ ሶስት ለዐመፀኛዪቱና ለረከሰች ለአስጨናቂቱም ከተማ ወዮላት። ድምፅን አልሰማችም፣ ተግሣጽንም አልተቀበለችም፣ በእግዚአብሔርም አልታመነችም፣ ወደ አምላኳም አልቀረበችም። በውስጧ ያሉ አለቆቿ እንደሚያገሡ አንበሶች ናቸው። ፈራጆቿም እስከ ነገ ድረስ ምንም እንደማይስቀሩ እንደ ማታ ተኩላዎች ናቸው። ነቢያቶቿ ቅሌታሞችና ተንኰለኞች ሰዎች ናቸው። ካህናቶቿም መቅደሱን አርክሰዋል፣ በሕግም ላይ ግፍ ሠርተዋል። እግዚአብሔር በውስጧ ጻድቅ ነው፣ ክፋትን አያደርግም። ፍርዱን በየማለዳው ወደ ብርሃን ያወጣል፣ ሳያወጣውም አይቀርም። ዓመፀኛው ግን እፍረትን አያውቅም። አሕዛብን አጥፍቻለሁ፣ ግንቦቻቸው ሁሉ ፈርሰዋል፣ መንገዳቸውን ማንም እንዳያልፍባት ምድረ በዳ አድርጌአለሁ። ከተሞቻቸውም ማንም እንዳይኖርባቸው አንድ ስንኳ እንዳይቀመጥባቸው ፈርሰዋል። እኔም ይፈሩኛል፣ ተግሣጽንም ይቀበላሉ፣ ካዘዝኋትም ሁሉ ከዓይንዋ ምንም አይጠፋም ብዬ ነበር። እነርሱ ግን በማለዳ ተነሥተው ድርጊታቸውን ሁሉ አረከሱ። መዓቴንና የቍጣዬን ትኩሳት ሁሉ አፈስስባቸው ዘንድ ፍርዴ አሕዛብን ለመሰብሰብ መንግሥታትንም ለማከማቸት ነውና ምድርም ሁሉ በቅንዓቴ እሳት ትበላለችና። ስለዚህ ለመበዝበዝ እስከምነሣበት ቀን ድረስ ጠብቁኝ ይላል እግዚአብሔር። በዚያን ጊዜም አሕዛብ ሁሉ አንድ ሆነው እግዚአብሔርን ያገለግሉት ዘንድ ስሙን እንዲጠሩ ንጹሕን ልሳን እመልስላቸዋለሁ። ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበታተኑት ሴቶች ልጆቼ ቁርባኔን ያመጡልኛል። በዚያን ጊዜ እየታበዩ የሚፎክሩትን ከመካከልሽ አወጣለሁና። አንቺም በቅዱሱ ተራራዬ ዳግመኛ አትኮሪምና በዚያ ቀን በእኔ ላይ ተላልፈሽ በሠራሽው ሥራ ሁሉ አታፍሪም። በመካከልሽም የዋህና ትሑት ሕዝብን አስቀራለሁ፣ በእግዚአብሔርም ስም ይታመናሉ። የእስራኤል ቅሬታ ኀጢአትን አይሠሩም፣ ሐሰትንም አይናገሩም። በአፋቸውም ውስጥ ተንኰለኛ ምላስ አይገኝም። እነርሱም ይሰማራሉ ይመሰጉማል የሚያስፈራቸውም የለም። የጽዮን ልጅ ሆይ ዘምሪ፣ እስራኤል ሆይ እልልበል፣ የኢየሩሳሌም ልጅ ሆይ በፍጹም ልብሽ ሐሴት አድርጊ፣ ደስም ይበልሽ። እግዚአብሔር ፍርድሽን አስወግዶዋል፣ ጠላትሽንም ጥሎአል። የእስራኤል ንጉሥ እግዚአብሔር በመካከልሽ አለ፣ ከእንግዲህም ወዲህ ክፉ ነገርን አታይም። በዚያ ቀን ለኢየሩሳሌም ጽዮን ሆይ አትፍሪ እጆችሽም አይዛሉ። አምላክሽ እግዚአብሔር በመካከልሽ ታዳጊ ኃያል ነው። በደስታ በአንቺ ደስ ይለዋል፣ በፍቅሩም ያርፋል፣ በእልልታም በአንቺ ደስ ይለዋል ይባላል። ከጉባኤው ርቀው የሚያዝኑትን ከአንቺ የሚሆኑትን እሰበስባለሁ። ስድብ እንደ ሸክም ከብዶባቸው ነበር። በዚያን ዘመን እነሆ ባስጨነቁሽ ሁሉ ላይ አደርግባቸዋለሁ፣ አንከሳይቱንም አድናለሁ። የተጣለችውንም እሰበስባታለሁ ባፈሩባትም ምድር ሁሉ ላይ ለምስጋናና ለከበረ ስም አደርጋቸዋለሁ። በዚያን ዘመን አስገባችኋለሁ። በዚያም ዘመን እሰበስባችኋለሁ። ምርኳችሁንም በዐይናችሁ ፊት በመለሱ ጊዜ በምድር አሕዛብ ሁሉ መካከል ለከበረ ስምና ለምስጋና አደርጋችኋለሁ ይላል እግዚአብሔር።